ማለት ሀብተማርያም እባላለሁ። መቀሌ ነው ያለ ነው። አስራ ሰባት አካባቢ ኤክስ ኦ ሬስቶራንት። እስኪ ትንሽ ማሌ ስለ አንቺ ተማሪ መሆንሽን ሰምቻለሁኝ መቀሌ ዩኒቨርሲቲ እንደምትማሪ፣ ሌላ ኮሌጅ ውስጥም እንደምትማሪ ከዚህ የንግድ ስራ ጋር ማለት ነው። ትንሽ ስለ ትምህርትሽ እስኪ ንገረኝ። መቀሌ ዩኒቨርሲቲ ሶስተኛ አመት ሲቪል ኢንጂነሪንግ ተማሪ ነኝ ፖሊ ደግሞ ኢንስቲትዩት ኦፍ ቴክኖሎጂ ሁለተኛ ዓመት አርክቴክቸር ተማሪ ነኝ። በዚህ ደግሞ ነጋዴ እየሞከርኩ አሁን። እስኪ የቤቱ ስም ምንድን ነው ያልሽው? ኤክሶ ሬስቶራንት ይባላል። ምን ማለት ነው ኤክሶ? ኤክሶ ሲሆን ሀግዘን ኬስስ ማለት ነው። ሀግዘን ኬስስ እና ኤስ ዋን ፕሉራሉን ስናወጣው ኤክሶ ሲሆን ደግሞ ያው ሀገን ኬስ ማለት ነው። ንግድና ትምህርት እንዴት ነው እስኪ? ቀላል አይደለም፣ ግን ኢንትረስቴም ሆቢዬም አላማ ስለሆነ ደህና ነው። ወደ ትምህርት ቤት ከመምጣትሽ በፊት በንግድ ስራ ውስጥ እሳተፋለሁ ብለሽ አስበሽ ነበር? ሀሳቤ ነው። ከዚህ በፊትም ትንሽ ኤክስፔሪየንስ ስላለኝ ሞክሬ አውቃለሁ። የቤተሰብ ሁኔታ እስኪ እናውራ። የት ነው ተወልደሽ ያደግሽው? የቤተሰብ ሁኔታ እንዴት ነው? እንደዚህ ተመሳሳይ ስራ ይሰራሉ ወይ? አዲስ አበባ ነው ተወልጄ ያደግኩትኝ። ከእናቴና ከእህቴ ጋር ነው ያደግኩትኝ። በጣም ጠንካራ እናት አለኝ። ከእግዚአብሔር በኋላ እሷ አሪያ የሆነችን ለሁለታችንም። ታናሽ እህቴ ደግሞ መቀሌ ዩኒቨርሲቲ ሜዲሰን ተማሪ ናት። ሁለተኛ ዓመት ሕክምና ተማሪ ናት። ኢንትረስት ነው እንጂ ቤተሰብ ውስጥ እንኳን ነጋዴ የለም። በትምህርት በኩል እንደት ነች? ጎበዝ ነች። አቭሪጅ ተማሪ አሁን እዚህ ቤት ውስጥ ምንድነው ያለው? የሚበላ የሚጠጣ ምን አለ? እስኪ ምን እንዘዝ? ከበርገር አይነቶች ከፒዛ አይነቶች ፓስታ አይነቶች ኤኒቲንግ ዩ ዋንት አለ ማን ነው የሚያዘጋጀው አንቺ እውቀቱ አለሽ ችሎታው አለሽ ተምረሻል ስለ ምግብ አዘገጃጀት? እናቴ በጣም ጎበዝ ኮክ ናት። እና መኑን ራሴ ነኝ ያወጣሁት። መኑ ላይ ያለውን ነገር በጠቅላላ መዘጋጀት እችላለሁ። ግን በተጨማሪ እኔም ብለው ያመጡ ሁለት ሰራተኞች አሉ ከአዲስ አበባ። በጣም ጎበዞች ናቸው። አሁን እዚህ ብዙ ወጣቶች ስራ ላይ ተሰማርተዋል እያየሁ ነው ያለሁት። ደግሞ ነው ምን ያህል ሰራተኞች አሉ? ለጊዜው ሀያ ሰራተኛ ተማሪዎች ናቸው? የዩኒቨርሲቲ ተማሪዎች ናቸው ወይስ? ዩኒቨርሲቲ ተማሪዎችም ነበሩት። አሁን ግን በፈተና ምናምን አቁመዋል። ተማሪዎች አምስት ሰዋል የኮሌጅ ተማሪዎች። አሁን እንዴት ነው ገበያ ሄደሽ ለምግብ የሚሆኑ ነገሮችን ለመግዛት? ትምህርት ደግሞ መቀሌ ዩኒቨርሲቲ እየተማርሽ፣ ፖሊ የቴክኖሎጂ ኢንስቲትዩትም እየተማርሽ እንዴት ነው የምታስኬጂው ይህንን ፕሮግራም? በጣም የሚያግዘኝ ሰው አለ። ጓደኞቼ ያሉ እህቴም አለች። ታናሽ እህቴ በጣም ያግዙኛል። በተረፈ ደግሞ እኔ እንጃ፣ ኦርጋናይዝ ካደረከው አንድ ነገር በቃ ሰልፍ ሰፊሽንት ሆኖ እራሱ ራን ያደርጋል። አስቤዛም በስልክ ነው ኦርደር የማደርገው። ጠዋት የሚያመጣልኝ ልጅ አለ፣ እሱ ሄዶ ያመጣል። አሁን እንዴት ነው ቤቱ ለመደ? እግዚአብሔር ይመስገን በጣም ጥሩ ለምዷል። አብዛኛዎቹ ተጠቃሚዎች ወጣቶች ይመስላሉ። ተማሪዎች ናቸው? የመቀሌ ዩኒቨርሲቲ ተማሪዎች ናቸው ወይስ ሌሎች የመንግስት ሰራተኞች ይጠቀማሉ? ተማሪም አለ፣ የከተማው ሰው አለ፣ የውጭ ሀገር ዜጎችም አሉ፣ ኦልደር ፒፕልም አሉ። ሚክስድ ነው ማለት። ሳይሽ፣ ወጣት ነሽ። እድሜ ስንት ነው? ሀያ አንድ ሀያ አንድ ብቻ። ዲሰምበር ላይ ሀያ አንድ ሆንኩ። አለፈ፣ ተከበረ፣ ተከበረ። እኩል ነው የተከፈተው ቤቱ ሆናለት። ቤት ሲከፈት የአንቺ ልደት ቀን ነበር እና እንዴት ነበር? እስኪ ንገሪኝ ስለሱ። በጣም ሙሉ ነበር፣ ከጠበቅ ነው በላይ ሰው ነበረ። በቃ ጥሩ ነገር ሰው ስታቀርብለት ይመጣል። እያስበኝ ነበር፣ እንዳሰብኩ ጥሩ ተቀባይነት አገኘ። ቤት ውስጥ ስናየው ወንበሮችና ጠረጴዛዎቹ ዲዛይናቸው ትንሽ ለየት ይላል። እስኪ ቤቱን አስተዋውቀኝ። ከሌላ ምግብ ቤትና ካፌ ለየት እንዲል ያደረግሽው ጥበብ እና ጠረጴዛዎቹ የራሴ ዲዛይን ነው። ሎካሊ ነው የተሰሩት። በጣም ጎበዝ እንጨት ሰሪ ያለ ዲዛይን የቀጣ የሚሰራ እነዛ ወንበሮች ካውንተር ወይት አላቸው። የማይገለበጡት ካውንተር ወይት ስላላቸው ነው አንድ ሰው ሲቀመጥበት የተለያዩ ስዕሎችም አሉ ግድግዳ ላይ የተለጠፉ። መብራቱም የተለየ ነው። እስኪ ንገሪው። ሞደርን ኮፊ ሾፕ እና ኢትዮጵያን ካልቸርን ኢንተርሪሌት ያደረገ ቫይብ እንዲኖረው ነበር የፈለኩት። እንደዛ ነው ያለው። ወንበሮቹ ምናምን ደግሞ ሞር ሞደርን ኮፊ ሾፕ ካላቸው ሰው ምን ይላል? እዚህ ተጠቃሚው ምን ይላል? አስተያየት ሰጥቶሻል? አንዳንዱ ሰው ይወደዋል። አንዳንዱ ሰው ደግሞ ትንሽ ለመቀመጥ ያስቸግራል ምናምን ይሉኛል። ብዙም ያልተለመደ አይነት ዲዛይንም ስለሆነባቸው አንዳንድ ሰው በልተው እንዳይሮጥ ነው ወይ ምናምን ወንበሮች እንደዚህ የሰራሻቸው ይለኝ አይደል። ሳይከፍል እንዳይሄድ ቀጥ አድርጎ ይይዛል። ስቤበት እንኳን አይደለም፣ መልኩ ነው ያስቸገረኝ። ሰራተኞቹ ያግዙሻል ወይ አላደለ ስራ ላይ እንግዲህ ብዙ ነገሮችን ነው የሚያጋጥሙት። አንዳንዴ የሚያስደስት ነገር ሊሆን ይችላል። አንዳንዴ ብስጭት የሚያደርግም ነገር ሊሆን ይችላል። እንዴት አገኘሻቸው ሰራተኞቹ? እንጂ እግዚአብሔር ይመስገን እስካሁን ምንም ክፉ ነገር አላጋጠመኝም ማለት ይችላለሁ። ልጆቹም ሁሉ ከልባቸው ነው የሚሰሩት። እኔም እነሱና ለማስከፋት ሞክራለሁ። ጥሩ ሽፋለን ከሁሉም ጋር አሁን እንግዲህ ተማሪ ዩኒቨርሲቲ ውስጥ ሲማር ገንዘብ ይፈልጋል ከቤተሰብ ይሄ የታወቀ ነው ገንዘብ ላኩሉኝ ነው በየወሩ በየሰሚስተሩ አሁን አንቺ ስትጀምሪ ይህንን ቤተሰብ ከማስቸገር ራሴን መቻል አለብኝ ከሚል ሂሳብ ነው የጀመረሽው እንዴት ተጀመረ ስራው ሰፍስስቴን መሆን አለብኝ ብዬ አስባለሁ መሻሻልም ለውጥ ማምጣት አለብኝም ብዬ አስባለሁ እና ይሄ ስታርቲንግ ስቶን ይሆናል ብዬ ነው የጀመርኩት። ቡናውን እየጠጣሽ በሲቪል ምህንድስና ከተመረቅሽ በኋላ ይህንን የስነ ህንጻ ትምህርትም ካጠናቀቅሽ በኋላ ይህንን ንግድም አለ እንዴት ልታስኬጂ እያሰብሽ ነው? ለወደፊቱ ሾርት ተርም ፕላን እና ሎንግ ተርም ፕላን አለ የአጭርና የረጅም እቅድ short term planning hey, class graduate adrike hopefully he business wala tenyam sostenyam chamre kazi graduate adrike nagarochu mastagakal long term plan no mo buzuna mitinna wasa rajul አሁን አይወራ ቀስ ይያለ ደረጃ በደረጃ ይታያል በመጨረሻ ምትዩ ነገር ስኪልስማ ምታቀርበው ሐሳብ ካለ የመቀለ ህዝብ በጣም ወልካሚንግ ሆኖ ነው የተቀበለኝ። ቤተሰብን፣ ጓደኞችን ማለት በጣም ነው ማመሰግንሽ። በርቺ